የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር ሴናተር ባብ ኮርከር ሰሞኑን በሰጡት አንድ አስተያየት ዚምባብዌ አዲስ ዓለም አቀፍ ብድር ልታገኝ የምትችለው በርካታ ለውጦችን ተግባራዊ ካደረገች ነው ብለው ነበረ። የዚምባብዌ ገንዘብ ሚኒስትር ግን ይህንን ሀሳብ ውድቅ አድርገውታል። ፓትሪክ ችናማሳ ናቸው። ሴባስቲያን ሞፉ ዘግቧል። ከሐራሬ አዲሱ አበበ እንደሚከተለው ያቀርበዋል። ሴናተር ባብ ኮርከር ባለፈው ሳምንት ነበር ይህን ሐሳብ ያቀረቡት። ጥያቄው የተሰነዘረው የዩናይትድ ስቴትስ መንግሥትን ተወክለው እንደ የዓለም ባንክ፣ ዓለም አቀፍ የገንዘብ ድርጅት አይኤምኤፍ እና የአፍሪካ ልማት ባንክ ውስጥ ለሚገኙ ባለሥልጣናት ሲሆን ጥያቄውም ዚምባብዌ የሰብአዊ መብት ይዞታዋንና የዲሞክራሲያዊ ስርዓት አካሄዷን ካላሻሻለች ምንም አይነት የብድር ጥያቄ እንዳይስተናገድ የሚል ነበር። ይህን ለዩናይትድ ስቴትሱ የገንዘብ ሚኒስትር ጃክ ሉ የተላከውን ደብዳቤ በተመለከተ የዚምባብዌው የገንዘብ ሚኒስትር ቺናማሳ ሲመልሱ ዚምባብዌ ውስጥ ምን እየተካሄደ እንደሆነ ሴናተር ኮርከር የሚያውቁት ነገር የለም ብለዋል። ዚምባብዌን በተመለከተ በብዙ ነጥቦች ዙሪያ ግንዛቤ ሊኖራቸው ይገባል። ስለ ዚምባብዌ የተዛቡ መረጃዎችን ይዘው ብቻ መንጎድ የለባቸውም። በመጀመሪያ ደረጃ ሴናተሩ ከእኛ ጋር ግንኙነት ያላቸውን የዓለም ባንክ፣ የአፍሪቃ ልማት ባንክንና ዓለም አቀፍ የገንዘብ ድርጅት አይኤምኤፍን በጉዳዩ ላይ ማሳተፍ ነበረባቸው። ሴናተር ባብ ኮርከር ይህን አቋም መያዛቸው ግን አስደንቆናል። የዚምባብዌው የገንዘብ ሚኒስትር በዚህ ሳምንት መጀመሪያ ገደማ በተናገሩት ቃል ለዚያች አገር አዲስ የተመደቡት አምባሳደር ሃሪ ቶማስ ጁኒየር በጉዳዩ ጣልቃ እንዲገቡበት እንደሚያደርጉና ፕሬዚዳንት ባራክ ኦባማም ስለ ፕሬዚዳንት ሮበርት ሙጋቤ መንግሥት ትክክለኛ ግንዛቤ እንዲያገኙ ለማድረግ ማቀዳቸውን ገልጠዋል። የዚምባብዌው ፕሬዚዳንት በአገሪቱ የሕግ የበላይነትን እንዲያከብሩና ትክክለኛና አሳማኝ የምርጫ ሁኔታዎችን እንዲያስቀምጡ የሚጠይቅ ደብዳቤ ነው ሴናተር ኮርከር የጻፉት። እነዚህ ሁኔታዎች ካልተሟሉ በአበዳሪ ተቋማቱ ውስጥ የሚገኙ የዩናይትድ ስቴትስ መንግስት ልዑካን ከዚምባብዌ ለሚመጣ የብድር ጥያቄ አሉታዊ መልስ እንዲሰጡ ነው ሴናተሩ በደብዳቤያቸው ያሳሰቡት። በሴናተር ኮርከር ደብዳቤ መሰረት ዚምባብዌ ለዓለም ባንክ፣ ለዓለም አቀፍ የገንዘብ ድርጅት አይኤምኤፍ እና ለአፍሪካ ልማት ባንክ የ1.9 ቢሊዮን ዶላርስ ባለ ዕዳ ነች።